ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሰኞ ህዳር 5 2009 ዓ.ም ዝግጅታችን ጀመራል። ጤና ይስጥልን፣ ክቡራትና ክቡራን እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባትና እኔ ማዳኒች ፍሳሀየ ነን። ስለ ዶናልድ መመረጥ የተለያዩ ሀሳቦችን የያዘ ዘገባ ይዘናል። አሜሪካውያን እንዲህ አይነት ዘረኛና በወንዶች የበላይነት የሚያምን አጀንዳ ያለውን ፕሬዚደንት እንዳይፈልጉ መልእክት የሚያስተላልፍ ይመስለኛል። በአንዳንድ ስፍራዎች ላይ ግን ግንቡ መገንባቱ ተገቢነት አለው። እኔ ደግሞ በዚህ ስራ ጎበዝ ነኝ። ካትሊን ደንልቪ የሚስተር ትራምፕን መመረጽ ሲቃወሙ ዶናልድ ትራምፕ ደግሞ ሜክሲኮ ድንበር ላይ ግንብ ማቆማቸው እንደማይቀር ሲናገሩ ነው ያደመጣችሁት። በዕለቱ አብይ ርዕስ ይቀርባል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኮንጎ ዲሞክራሲያዊ ሪፑብሊክ ጠቅላይ ሚኒስትር ከስልጣን ወረዱ። አጉስትን ማታላ ፖኒዮ ዛሬ ከስልጣን የወረዱት የፖለቲካ ቀውስን ለማስወገድ ሲባል የፕሬዝደንት ጆዜፍ ካቢላን ፕሬዝዳንትነት ማራዘምን በሚመለከት በተደረገው ስምምነት መሰረት ነው። ማታላ ከፕሬዝዳንቱ ጋር ተገናኝቶ ከተናገሩ በኋላ በተደረገው ስምምነት መሰረት እኔና የመንግስቴ አባላት ከስልጣን ወርደናል ሲሉ አስታውቀዋል። በአፍሪካ ሕብረት ሸምጋይነት የተደረገው ስምምነት በሀገሪቱ ባለፈው ወር ሊካሄድ የነበረው ምርጫ እንደ አውሮፓ አቆጣጠር ሚያዝያ 2018 ዓ.ም እንዲሆን ወስኗል። የአንጎላ ፕሬዚደንት ዦዜ ኤድዋርዶ ዶሽ ሳንቶሽ ስምምነቱ በሀገሪቱ ያለውን አለመረጋጋት ለማክተም ይረዳል ብለዋል። የአንጎላው መሪ ራሳቸው እንደ አውሮፓ አቆጣጠር ከ1979 ዓ.ም አንስተው ስልጣን ላይ ናቸው። ዩናይትድ ስቴትስ ውስጥ ትናንት በብዙ ሺዎች የሚቆጠሩ ሰዎች ተመራጩን ፕሬዚደንት ዶናልድ ትራምፕን በመቃወም ሰላማዊ ሰልፍ አካሂደዋል። ሰልፈኞቹ የሚቃወሙት ፍልሰትንና የሴቶች መብቶችን በመሳሰሉ ነጥቦች ላይ ዶናልድ ትራምፕ የተነገሯቸውንና ያቀረቧቸውን የፖሊሲ ሀሳቦች እንደሆነ ይናገራሉ። በሀገሪቱ ዋና ዋና ከተሞች የተካሄዱ የተቃውሞ ሰልፎች ባለፈው ቅዳሜ ከነበሩት የትናንቶቹ ያነሱ መሆናቸው ተገልጿል። ከትናንት በስቲያ በተካሄዱት ሰልፎች ላይ የወጡት በብዙ ሺዎች የሚቆጠሩ ሲሆኑ የትናንትና ግን በመቶዎች የሚቆጠሩ ሰልፈኞች መሆናቸው ተዘግቧል። ይሁንና ትራምፕ ባለፈው ሳምንት እንደተመረጡ የተጀመረው የተቃውሞ ሰልፍ የፊታችን ጥር አጋማሽ አካባቢ ቃለ መሐላ እስኪፈጽሙ ድረስ እንደሚቀጥል አዘጋጆቹ ተናግረዋል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጀመሪያው የዋይት ሀውስ ቤተ መንግስት ሹመታቸው የሚጋጭ ራዕይ ያላቸው ሰዎችን ሰይመዋል። ዋና የጽህፈት ቤታቸው ኃላፊ አድርገው የሰየሙት በዋሽንግተን ፖለቲካ የቆዩትን ሰው ሲሆን፣ ዋና የስትራቴጂ ቀያሽ እንዲሆኑ የሰየሙት ግን ቀኝ ዘመም የሆኑ አክራሪ የሚባሉትን ሰው ነው። ዋና የጽህፈት ቤታቸው ኃላፊ የሚሆኑት ሪንስ ፕሬቢስ የተባሉት የሪፑብሊካዊ ፓርቲ ብሔራዊ ሊቀመንበር ሲሆኑ በዋሽንግተን ፖለቲካ ነባር ሰው ናቸው። ምክር ቤቱን የሚቆጣጠሩት በርካታ ሪፑብሊካውያን መሪዎችን አስደስቷል። በሌላ በኩል ደግሞ ዋና የምርጫ ዘመቻቸው ኃላፊ የነበሩት ስቲቨን ባነን ዋናው ስትራቴጂ አርቃቂ እንዲሆኑ ሾመዋል። ባነን የትራምፕ የምርጫ ዘመቻ ኃላፊ ከመሆናቸው በፊት ብሬትፓርት ኒውስ የተባለ ድረገጽን ይመሩ ነበር በአንድ ወቅት የነጮች ብቻ መድረክ ብለውት ነበር። የነጮች ብሔረተኞችና የጸረ አይሁዳውያን ገጽታ እንደነበረው ተገልጿል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የፕሬዝደንትነት ስልጣናቸው ከማብቃቱ በፊት የመጨረሻ የውጭ ሀገሮች ጉብኝት ለማድረግ ዛሬ ይጓዛሉ። ከሀገሮቹ መሪዎች ጋር በሚያካሂዱት ውይይት አብይ ርዕስ የሚሆነው የተመራጩ ፕሬዚደንት ዶናልድ ትራምፕ ጉዳይ ሊሆን ይችላል ብለው እንደሚጠብቁ አማካሪዎቻቸው ተናግረዋል። የብሔራዊ ጸጥታ ምክትል አማካሪ ቤን ሮድስ እንዳሉት በፕሬዚደንት ኦባማ ጀርመን፣ ግሪክና ፔሩ ይሄዳሉ። ይህም ለዩናይትድ ስቴትስ የቅርብ ወዳጅ አገሮች የአንድነት ስሜት ለመግለጽና ለጠንካራና ለተዋሃደች አውሮፓ ድጋፍ ለመስጠት ነው። በመጪው ረቡዕ ግሪክ ላይ አብይ ንግግር ያደርጋሉ ተብሎ ይጠበቃል። ፕሬዚደንት ኦባማ ከጠቅላይ ሚኒስትር አሌክሲስ ትርፓስ ጋር እንደሚነጋገሩም ሮድስ ገልጸዋል። የግሪክ ሕዝብ የገጠመውን የምጣኔ ሀብት ቀውስ ለመወጣት ላደረገው ጥረት ድጋፋቸውን እንደሚገልጹም የብሔራዊ ጸጥታ ምክትል አማካሪው ጠቁመዋል። የጀርመን ቻንስለር አንጌላ መርከል በመጪው ሐሙስ ፕሬዚደንት ኦባማን ያስተናግዳሉ። መርከል በመላይ የፕሬዚደንትነታቸው ጊዜ የቅርብ አጋራቸው እንደነበሩ ሮድስ ጠቁመዋል። የእንግሊዝ፣ የፈረንሳይ፣ የጣሊያንና የስፓኝ መሪዎችም ሐሙስ ለሚደረገው ስብሰባ በርሊን ይሄዳሉ። የኒውዚላንድ ደቡባዊ ደሴት ዛሬ በርዕደ መሬት ድኅረ መንቀጥቀጥ ተናጋ። ከሰዓታት በፊት በሰባት ነጥብ ስምንት በሚለካ ከባድ ርዕደ መሬት ተናግቶ ነበር። ትልቁ ችግር መሰረተ ልማቱ ይመስላል ሲሉ የሀገሪቱ የሲቪል መከላከያ ሚኒስትር ገሪ ብራውንሊ ገልጸዋል። ከጠቅላይ ሚኒስትር ጆን ኬይ ጋር ሆነው ጉዳት የደረሰባቸውን ቦታዎች በአይሮፕላን ከተመለከቱ በኋላ ነው ይህን ያሉት። አንድ የውሃ ግድብ በርዕደ መሬቱ ምክንያት በደረሰበት ጉዳት ክላረንስ የተባለውን ወንዝ አግዶ ነበር ኋላ ግን ውሃው ሞልቶ ቁልቁል በመፍሰሱ ሰዎች ወደ ከፍታማ ቦታዎች ለመሄድ ተገደዱ። የደረሰው ጉዳት ቢያንስ በሁለት ቢሊዮን ዶላር የሚገመት እንደሚሆን ጆን ኬ ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የሚያስፈልግ እርዳታ ካለ ለማቅረብ ዝግጁ መሆናቸውን እንደገለጹ ቃል አቀባያቸው ጆን ከርቢ ጠቁመዋል። በመካከለኛ ምዕራብ ዩናይትድ ስቴትስ ሚኒሶታ ክፍለ ግዛት ከጽንፈኛው የሁከት ቡድን አይሲል የሽብር እንቅስቃሴ ጋር በግብረአበርነት ጥፋተኛ ሆነው በተገኙ ዘጠኝ ሰዎች ላይ የፍርድ ሂደት ዛሬ ይጀመራል። አሉላ ከበደ አጭር ዘገባ ይዟል። ከእስላማዊው ጽንፈኛ ቡድን አይሲል የሽብር እንቅስቃሴዎች ጋር በተዛመደ ክስ የመጀመሪያው ግዙፉ መሆኑ በተነገረለት የፍርድ ሂደት ዳኛው ማይክል ዴቪስ ከውጭ አሸባሪ ድርጅት ጋር በመመሳጠርና ለጥቃቱ ድጋፍ በመስጠት በሚሉ ክሶች በተወነጀሉና ከዘጠኙ ተከሳሾችም ጥፋተኝነታቸውን ባመኑት ሶስቱ ላይ ዛሬ ፍርድ ይሰጣሉ። ሦስቱም ዘካሪያ አብዱራህማን፣ አብዱረዛቅ ዋርሳሚና አብዱላሂ ዩሱፍ ናቸው። ሁለቱ በቅርቡ በተካሄደ የክስ ሂደት ከከሳሽ አቃቢ ህግ ጋር በመተባበርም በሌሎች አጋሮቻቸው ላይ መስክረዋል። በተመሳሳይ ለቀረቡባቸው ክሶች ጥፋተኝነታቸውን ያመኑ ሌሎች ሦስት ተከሳሾችም ሃናድ ሙሴ፣ አድናን ፋራህና ሐምዛ አህመድ በነገው ዕለት የፍርድ ቅጣት ይሰጣቸዋል ተብሎ ይጠበቃል። በመጨረሻው ቀረቡም ዳኛው ከሕዝብ በሚውጣጡ ሰዎች ጉዳያቸው ታይቶ ጥፋተኛ ሆነው በተገኙት ሞሐመድ ፋራህ ጉሌድ ኦማርና አብዱራህማን ዳውድ ላይ ዳኛው የመጨረሻውን የቅጣት ብይን ያሳልፋሉ። ይህ በእንዲህ እንዳለም በትላንትናው ምሽት አንዳንዶቹ የተከሳሾቹ ቤተሰቦች በተገኙበት በሚኒያፖሊስ የሚገኝ አንድ መስጊድ ውስጥ ሰላም እንዲመጣና ዳኛውም የፍርዱን ቅጣት እንዲያቀሉላቸው የጠየቁበትን የተማጽኖ ጸሎት አድርገዋል። አቃቢ ሕግ በበኩሉ ጥፋተኛ ሆነው በተገኙት በዘጠኙ ተከሳሾች ላይ የበርካታ ዓመታት እስርን የሚጨምር ጥብቅ ቅጣት እንዲፈረድባቸው ነው የጠየቀው። በዛሬው ዕለት የፍርድ ቅጣታቸውን ከሚቀበሉት ተከሳሾች ያንዱ የዘካሪያ አብዱራማን አባት በመስጊድ ውስጥ ከፍተኛ ጭንቀት ነው የሚስተዋለው ሲሉ ገልጠዋል። የሌላው ተከሳሽ የዩሱፍ አብዱራማን ወላጅ አባትም አድሮ ብናል ስላሉት ጭንቀትና ስጋት ነው የገለጡት። ወላጆች በጣም ሰግተዋል። በጣም ነው የፈሩት። እኔም በሆን ጭንቀት አድሮብኛል። ምን አይነት የፍርድ ቅጣት ሊፈረድባቸው እንደሚችል መገመት አትችልም። ለአሸባሪ ድርጅት ድጋፍ በመስጠት በሚለው አንድ የወንጀል ክስ ብቻ ጥፋተኛነትህን አምነት ይቅርታ ብትጠይቅ እንኳ እስከ 15 ዓመት የሚደርስ የእስር ቅጣት ነው ህጉ የሚለው። በጣም ከባድ ቅጣት ነው። ረዥም እስር ነው። ዳኛው ለነዚህ ህጻናት አንዳች ምረት ያደርጋሉ ብዬ ነው ተስፋ የማደርገው። ችሎቱ የወላጆችን ክትትልና ወደ ሰላማዊ መንገድ የመመለስ ጥረቶችን ጨምሮ ለተከሳሾች የሚሰጡ የጸረ አክራሪነት ሥልጠና ፕሮግራሞች በውሳኔው የሚካተቱበትን ሁኔታ እያጤነ መሆኑም ተመልክቷል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630፣ በ15690፣ በ15700 እና በ15785 ኪሎ ሄርትስ፣ በ22 ሜትር ባንድ በ13615፣ በ13775 እና በ13860 ኪሎ ሄርትስ፣ በ25 ሜትር ባንድ በ11720 በ11835 በ12040 በ12010 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ህዳር 5 2009 ዓ.ም ምሽት ፕሮግራም ነው። እጆቻችንን ለመከላከል እናንሳ። ለመጪው የዓለም የኤችአይቪ ኤድስ ቀን የቀሩት ሁለት ሳምንታት ናቸው። ሃያ ሰላሳ በፊት በሃያ ሃያ በተለይ በዩኤንኤድስ አቀንቃኝነት የዘጠና ዘጠና ዘጠና የሚባል ዘመቻ እየተካሄደ ነው ያለው። በዘጠና ከመቶ የሚሆኑት ሰዎች በበሽታው የተጠቁ እንዲገኙ፣ ዘጠና ከመቶ የሚሆኑትም ህክምና እንዲያገኙ እና በጣም ደግሞ ከቫይረሱ ነጻ እንዲሆኑ ዘጠና ከመቶ የሚል እንቅስቃሴ አለ። ይሄ በጣም የገዘፈ ዓላማ ነው። አሁን የቀረን ከአራት ዓመት የሚያነሰ ጊዜ ነው የሚሆነው። በዓለም የጤና ድርጅት የዓለም የቲቪ የኤችአይቪና የማህበረሰብ ተሳትፎ አስተባባሪ ዶክተር ኃይለስላሴ ጌታሁን ናቸው። ስለ አሁኑ የኤችአይቪ ኤድስ የዓለም ገጽታ ይናገራሉ። በጤና ዝግጅት ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ተመራጭ ፕሬዚደንት የሆኑት ሪፑብሊካዊው ዶናልድ ትራምፕ በምርጫ ዘመቻቸው ወቅት ከነበራቸው የጠነከረና የከረረ አነጋገር ሰሞኑን ለስለስ ብለው ታይተዋል። ይህ አቋማቸውም ዶናልድ ትራምፕ በዘመቻቸው ወቅት ለሕዝብ የገቡትን ቃል በተግባሪያው ሊሆን የሚሉ ጥያቄዎችን ቀስቅሷል። ሚስተር ትራምፕ በተጨማሪም ተፎካካሪያቸው የነበሩትን ሚስ ሂለሪ ክሊንተን እና ባለቤታቸው ቢል ክሊንተን እንዲሁም ፕሬዚደንት ባራክ ኦባማን ሲያወድሱ ተሰምተዋል። ተመራጭ ፕሬዚዳንቱ እነዚህን ጥያቄዎችና አስተያየቶች ትላንት እሁድ ሲቢኤስ በተባለው ቴሌቪዥን ላይ ቀርበው አስተናግደዋል። ላቴካ ሆክ የላከችው ዘገባ ዝርዝሩን ይዟል። አዲሱ አበባ ያቀርበዋል። የሚስተር ትራምፕ ያልተጠበቀ ድል በተለያዩ የአሜሪካ ትላልቅ ግዛቶች ጥያቄዎችን አስነስቷል። ከጥር 12ቱ የቃለ መሐላ ፕሮግራም ጋር የገጠም ዘንድም ሌሎች ተጨማሪ ጥያቄዎች ታቅደውላቸዋል። እንደዚህ አይነቱ ተቃውሞ በሌሎች የሀገሪቱ ክፍሎች ለሚገኙና በዚህ የአዲስ ፕሬዚደንት ምርጫ ለተበሳጩ ሰዎች በዓለም አቀፍ ደረጃም ቢሆን አሜሪካውያን እንዲህ አይነት ዘረኛና በወንዶች የበላይነት የሚያምን አጀንዳ ያለውን ፕሬዚደንት እንዳይፈልጉ መልእክት የሚያስተላልፍ ይመስለኛል። ሚስተር ትራምፕ ከዚህ አይነቱ ትችትና ተቃውሞ ለመገላገል ቶሎ ብለው የሄዱት የቀድሞዋ የፖለቲካ ተቀናቃኛቸው ድጋፍ እንደ ሰጧቸው ወደ መግለጡ ነበር። በእሁዱ 60 ሚኒትስ በተባለው የሲቢኤስ ቴሌቪዥን ፕሮግራም ቃለመጠይቅ ላይም ሂለሪ ክሊንተንንም ሆነ ባለቤታቸው ቢል ክሊንተንን «እጅግ ተሰጥኦና ችሎታ ያላቸው ቤተሰቦች እያሉ በማወደስ አልፎ ተርፎም ምክር ከሚጠይቋቸው ሰዎች መካከል እንደሆኑ በመናገር የሚያስነቅፏቸውንና ለትችት የሚደረጓቸውን ጥያቄዎች ወደ ጎን ለመግፋት ተጠቅመውበታል። ዩናይትድ ስቴትስን ከሜክሲኮ በትልቅ ግንብ ለመለየት ያላቸውን ዕቅድ ተግባራዊ እንደሚሆን ተናግረዋል። ሆኖም አንዳንዱ ስፍራ አጥር ብቻ እንደሚሆን ነው የተናገሩት። በአንዳንድ ስፍራዎች ላይ ግን ግንቡ መገንባቱ ተገቢነት አለው። እኔ ደግሞ በዚህ ስራ ጎበዝ ነኝ። ግንባታ ይሰኛል። ምክር ቤት ውስጥ የሚገኙ ሪፐብሊካኖች ትራምፕ በምርጫ ዘመቻው ወቅት እንደ ተናገሩት እነዚህን ወደ 11 ሚሊዮን የሚሆኑ የውጭ አገር ስደተኞች ወደ አገሮቻቸው እንደማይመልሷቸው በግልጽ አስቀምጠዋል። በዚህ በትናንቱ ስክስቲ ሚኒትስ የተባለው ኢንተርቪው ላይ ግን አንዳንዶቹን ወደ ሀገራቸው እንደሚልኳቸው ነው የገለጡት። ምን ልናደርግ ነው ያቀድ ነው? አስቀድመን ወንጀለኞቹን፣ የወንጀል ሪከርድ ያለባቸውን ወረበሎቹንና የሱስ አሳያዥ መድኃኒት ተጠቃሚዎቹን መለየት ነው። እንደዚህ ያሉ ብዙ ናቸው። ምናልባትም ሁለት ሚሊዮን ወይንም ሶስት ሚሊዮን ሊሆኑ ይችላሉ እነዚህ እዚህ ሀገር የሚገኙት በሕገ ወጥ መንገድ በመሆኑ ግን ከሀገራችን እናስወጣቸዋለን። ድንበራችን አስተማማኝ ከሆንና ሁሉም ነገር ከተረጋጋ በኋላ ግን ስለ እነዚህ ድንቅ ስለ ተባሉ ሰዎች የተነሳውን ጥያቄ ልናጤን እንችላለን። የቀድሞው እጩ ተወዳዳሪ ሴናተር በርኒ ሳንደርስ ትክክለኛ ለሆነ ነገር ሰፊው ሕዝብ ውስጥ እንቅስቃሴ መጀመር ይኖርበታል ይላሉ። why we pay the highest prices in the world for prescription drugs. በሐኪም ለሚታዘዙ መድኃኒቶች ከዓለም የላቀውን ከፍተኛ ዋጋ የምንከፍልበት አጥጋቢ ምክንያት የለም። ለመላው ህዝባችን አስተማማኝ የጤና ዋስትና ከማይሰጡ ታላላቅ አገሮች አንዷ መሆናችን በቂ ምክንያት የለውም። የፕሬዚዳንት ኦባማን አይነተኛ የጤና ዋስትና ህግ እንደሚሰርዙ የተናገሩት ዶናልድ ትረምፕ ኦባማ ኬር ከተባለው ከዚህ የጤና ፕሮግራም ጋር አንዳንዶቹን አስቀርተው በሌላ እንደሚተኩ ነው የተናገሩት። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የየመን ባለስልጣናት ከኢትዮጵያ የገቡትን ጨምሮ በመቶዎች የሚቆጠሩ የአፍሪቃ ቀንድ ፍልሰተኞችን ወደ ጅቡቲ እየመለሱ መሆናቸውን ዓለም አቀፍ የፍልሰት ድርጅት አይኦኤም አስታውቋል። ሊዛ ሽላይን የአይኦኤም ዋና ጽህፈት ቤት ከሚገኝበት ከጀኔባ ያስተላለፈችውን ዘገባ ቆንጅታ እየታቀርበዋለች። የአይኦኤም ቃል አቀባይ ኢታሊ ቪሪሪ በሰጡት ማብራሪያ ድርጅታቸው ፍልሰተኞችን በግድ የሚያባረሩ መንግስታትን እንደማያግዝ ተናግረው፣ ነገር ግን የሰብአዊ በጎ አድራጎት ድርጅት እንደመሆኑ እንደ የመን ከመሳሰሉ ሀገሮች በአሰቃቂ ሁኔታ ታፍሰው የሚባረሩ ሰዎችን አይቶ እንዳላየ መሆን አይችልም ብለዋል። የየመን ባለስልጣናት በብዛት ኢትዮጵያውያን የሆኑትንና ያለ በቂ ምግብ ውሃና የሕክምና አገልግሎት የነበሩትን ፍልሰተኞች እያባረሩ መሆናቸውን የገለጹት የአይኦኤም ተጠሪ ባለፈው ሳምንት አንድ ጀልባ ላይ ታጭቀው የተላኩ 82 ኢትዮጵያውያን ፍልሰተኞችን ከጅቡቲዋ ኦቦክ ከተማ 30 ኪሎ ሜትር ርቀት ላይ የሚገኝ ስፍራ ላይ አፍስሰዋቸዋል ብለዋል። እነኚህ ሰዎች የሚኖሩት በጣም በሚዘገንን አሳዛኝ ሁኔታ ነው። ደጅን የተጣሉት የእነኚህ ከተለያዩ አገሮች ፈልሶ የመጡ ሰዎች ሁኔታ በጣም ዘግናኝ ነው። በውሃ ጥም ተቃጥለዋል። በቂ ምግብ አያገኙም። የሚለብሱትም በቂ ልብስ የላቸውም። ቢያንስ 24 ፍልሰተኞች ከዚሁ ከየመን አዋክቦ ከማስወጣቱ እርምጃ ጋር በተያያዙ ምክንያቶች ሕይወታቸው ማለፉን የጅቡቲ ባለስልጣናት እንዳረጋገጡ የአይኦኤሙ ቃል አቀባይ ተናግረዋል። በተያያዘ ዜና አይኦኤም የየመኑ ጦርነት ጋብ በማለቱ በሺዎች የተቆጠሩ ኢትዮጵያውያንና ሶማሊያውያን ፍልሰተኞችን ፈቃደኛ የሆኑትን ወደ ሀገራቸው የመመለስ እንቅስቃሴውን እንደገና ጀምረዋል። እንቅስቃሴው የመን ውስጥ ሲካሄድ በቆየው የአየር ጥቃትና ውጊያ ምክንያት ለጊዜው ተቋርጦ ነበር። ከመካከላቸው አንድ መቶ አስራ ስምንቱ ካለ ወላጅ ወይም ሌላ አሳዳጊ ብቻቸውን ያሉ ልጆችና ሰላሳ አንድ ሴቶች ያሉባቸው አንድ መቶ ሀምሳ ፍልሰተኞች ሆይዲዳ ከምትባል የምዕራብ የመን ከተማ አይኦኤም በቻርተር በተኮናተረው ጀልባ አሳፍሮ አርብ ዕለት ጅቡቲ ገብተዋል። በተመሳሳይ ከሆይዲዳ ከተማ በየ አራት ቀኑ አንድ መቶ ሀምሳውን በጀልባ እያሳፈሩ እስከ መጪው ታህሳስ ወር መጨረሻ ተጨማሪ ስድስት መቶ ኢትዮጵያውያንን ለማውጣት እቅድ መያዙን የአይኦኤሙ ተጠሪ ገልጸዋል። ከዚህም ሌላ ዓለም አቀፉ ድርጅት በደቡብ የመኗ አደን ከተማ በግጭት መሀል የተጠመዱ ሶማሊያውያን ፍልሰተኞችን በአውሮፕላን ወይም በጀልባ ወደ ሀገራቸው ለማድረስ እንደሚረዳ ተናግረዋል። የመጀመሪያው ጉዞ በዚህ በህዳር ወር መጨረሻ ላይ እንደሚከናወን የአይኦኤምኦ ቃል አቀባይ አስታውቀዋል። ወደ ተከታዩ የመጽሔት ርዕስ እናልፋለን። ካሜሩን ውስጥ ባሳለፍነው ሳምንት ሥራ የማቆም አድማ በመቱ ጠበቆችና በፖሊስ ኃይል መካከል ግጭት የቀላቀለ ፍጥጫ እንደነበር ተዘግቧል። ካሜሩን ሁለት የሥራ ቋንቋዎች አሏት፣ እንግሊዝኛና ፈረንሳይኛ። ይሁን እንጂ በእንግሊዝኛ ተናጋሪው የሀገሪቱ ክፍል የሚገኙ ከአንድ ሺህ የሚበልጡ ጠበቆች በፍትሕ ሥርዓቱ ውስጥ ፈረንሳይኛ ከአግባብ ውጭ ሥራ ላይ የዋለ በመሆኑ መንግሥት አንድ መፍትሔ እስኪያመጣ አንሰራም በማለት አድማ መጥተዋል። ከካመሩን ከካሜሩን ባሜንዳ ከተማ ሞኬ ኤድቪን ኬንዜካ ያጠናቀረው ዘገባ አለ አሉላ ከበዳ ያቀርበዋል። እንግሊዝኛ ተናጋሪ የሆኑ ካሜሮናዊያን ጠበቆች የሰሜን ምዕራባዊ ካሜሮን የባሜንዳ ከተማ በሰላማዊ መንገድ ተቃውሟቸውን በመቅለጥ ላይ የነበሩ ሰልፈኞችን ለመበተን ፖሊስ አስለቃሽ ጋዝ መርጨቱን በመቃወም ነው የተቹት። የህግ ጠበቃው ሃርመኒ ቦጋዳ ከተቃዋሚዎች ከተቃውሞ አስተባባሪዎች አንዱ ናቸው። ፈረንሳይኛ ቋንቋ ብቻ ተናጋሪ የሆኑ ዳኞች እንግሊዝኛ ብቻ ከሚነገርባቸው የካሜሮን ግዛቶች ወደ ሌላ አካባቢዎች መዛወር አለባቸው ባይ ናቸው። ዳኛ ተከላካይና ከሳሽ ጠበቆች መግባባት በማይችሉበት ትክክለኛውን ፍትህ እውን ማድረግ አይቻልም ሲሉም ያስረዳሉ። እኛ ጨዋና ሰላማዊ ሰዎች ነን። ሁከት መፍጠር መፈለግ አይደለም። ሕጉ እየተሸረሸረ መሆኑን ለመንግሥት አቤቱታ ካቀረብን በኋላ ስራ የማቆም አድማ ከመታን አንድ ወር አልፎናል። የካሜሮን መንግሥት በበኩሉ ዜጎች ለተለያዩ የሕዝብ አገልግሎት ኃላፊነቶች በሚመደቡበት ወቅት በሚናገሩት ቋንቋ ምንነት ሳቢያ ሊገልሉ አይገባም ሲል ይከራከራል። ከአምስቱ ካሜሮናዊ አንዱ እንግሊዝኛ ተናጋሪ ነው። ለዚህም መነሻው የደቡብና ሰሜን ምዕራባዊ ካሜሮን ግዛቶች በብሪታንያ ቅኝ አገዛዝ ስር መተዳደራቸው ነው። ካሜሮን የፈረንሳይኛውን የፍትሐ ብሔር ህግና የእንግሊዝን የወንጀለኛ መቅጫ ህጎች መሰረት ያደረጉ ሁለት የህግ ስርዓቶችን ተግባር ላይ አውላለች። አብዛኛው እንግሊዝኛ ተናጋሪ ጠበቆች ፈረንሳይኛም በተጨማሪ ይናገሩ እንጂ የሚበዙት ፈረንሳይኛ ተናጋሪዎች ግን በአንጻሩ እንግሊዝኛ ተናጋሪ አይደሉም። ሆኖም በተቃውሞ እየተሳተፉ ያሉ ጠበቆች አዲስ ወጣ የሚባለውን በፈረንሳይኛ ቋንቋ የተደነገገ የአካባቢ ህግ ሚዛኑን እየቀየረ ነው ይላሉ። ውሉ የንግድና የመዋለ ንዋይ ፍሰትን ለማበረታታት በካሜሩንና በሌሎች አስራ ስድስት ፈረንሳይኛ ተናጋሪ አፍሪካ ሀገሮች ከሁለት አስርት ዓመታት በፊት የተፈረመ መሆኑን ይነግራል። መንግስት አንድ ኮሚሽን ይህንን ህግ ወደሚመለከት ወደ እንግሊዝኛ በመተርጎም ላይ እንደሚገኝ ተናግሯል። የመንግሥት መገናኛ ብዙሀንም ባለሥልጣናት በአድማው የሚሳተፉ ጠበቆችን ለማግባባት እየሞከሩ መሆኑን ዘግበዋል። የአገሪቱ ህገ መንግስት ካሜሩን ሁለቱንም ቋንቋዎች እኩል በስራ ላይ እንድታወል ይደነግጋል። በገቢር ሲታይ ግን ብዙ ኦፊሴላዊ የአገሪቱ ሰነዶች በፈረንሳይኛ ብቻ የተጻፉ ናቸው። እንግሊዝኛ ተናጋሪ መምህራን ደግሞ ከአርብ ጀምሮ አድማ ሊወጡ ወስነዋል። ዩናይትድ ስቴትስ ውስጥ ተቃውሞ በማካሄድ ላይ ካሉት መካከል አንዳንዶቹ የሂለሪ ክሊንተንን በምርጫው መሸነፋቸውን፣ አንዳንዶቹ ለሴቶች ማህበራዊ፣ ፖለቲካዊና ጾታዊ እኩልነት እንዲሁም ከበሬታ የሚያቀነቅነው አስተሳሰብ ላይ የደረሰ ሽንፈት እንደሆነ አድርገው አይተውታል። እንዴት አድርጌ ነው ይህን ለታዳጊ ሴቶች ልጆቼ ማስረዳው የሚል ጥያቄ ያደረባቸው የሚል ጭንቀት ያደረባቸው አሜሪካውያን እናቶችም አሉ። ለመሆኑ በዚህ በሴቶች ታሪክ አዲስ ምዕራፍ ለማስመዝገብ በተደረገው ሙከራ ላይ የደረሰው ምንድን ነው? የአሜሪካ ድምፅ ሬዲዮ ዘጋቢ ካርላይን ፕርሱቲ ከኒው ዮርክ ያጠናቀረችውን ዘገባ ቆንጅታየ ታቀርበዋለች። የምርጫ ውለት ማክሰኞ ማታ ውጤቱን በከፍተኛ ጉጉት አይናቸውን ተክለው ሲከታተሉ ይስተዋላሉ። የሚጠብቁት ሂለሪ ክሊንተን አሸንፈው ሴቶች በፍጥረታቸው ከወንዶች ጋር እኩል መሆናቸውን የሚያረጋግጠውን ድል ነበር። እናቶች ሴቶች ልጆቻቸውን ይህንኑ ሊያረጋግጡላቸው ወደ ድምፅ መስጫ ጣቢያዎች ይዘዋቸው ሄደዋል። ሕይወትን የሚቀይር ታሪክ ነው። ሴቶቹ ልጆቼ ሴት ልጅ ፕሬዝደንት መሆን እንደምትችል ምን ጊዜም ቢሆን ይገነዘባሉ። ስለዚህም ማንም ይህንን ያንን ማድረግ አትችሉም ሊላቸው አይችልም። በደንብ ነዋ ፕሬዝደንት ለመሆን እንችላለን። ሂለሪ ክሊንተንም በምርጫው መሸነፋቸውን በተቀበሉበት ንግግራቸው ሴቶች ልጆችን አበረታተዋል። ክብር የሚገባችሁ ጠንካሮች መሆናችሁን፣ ህልማችሁን እውን ለማድረግ እንድትችሉ በዚህ ዓለም ላይ ያለ እድል ሁሉ እንደሚገባችሁ ከቶ እንዳትጠራጠሩ። ለመሆኑ ምንድን ነው የተፈጠረው እና ሂለሪ ክሊንተን የተሸነፉት? ድምፅ ሰጪዎችን አስመልክቶ የወንዶችና የሴቶች ድምፅ ልዩነት በጣም የሚያስገርም እንደሆነ ነው እየተነገረ ያለው። ፒው ሪሰርች የተባለው ድርጅት ባካሄደው ግምገማ እንደደረሰበት ትረምፕን የመረጡት ነጭ ሴቶች በአስር ከመቶ እንደሚበልጡ ነው ያሳየው። ዴቪድ ሹልስ በሃምላይን ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። እንዲህ ሲሉ ያስረዳሉ። አሁንም ከህዝባችን ውስጥ ሴትን ለዩናይትድ ስቴትስ ፕሬዝደንትነት ለመምረጥ የማይፈልግ ብዛት ያለው ሰው መኖሩን የሚያሳይ ይመስለኛል። ኮሊን ጄንኪንስ እንደ ኤሮፓውያን አቆጣጠር በ1900ዎቹ የመጀመሪያ ዓመታት ሴቶች የመምረጥ መብታቸው እንዲከበር የተካሄደው ትግል መሪ የነበሩት የኤሊዛቤት ኬዲ ስታንተን የልጅ ልጅ ናቸው። አያታቸው ቢኖሩ ኖሮ ምን ይሉ ነበር? ከዚህ በኋላ ምን መደረግ አለበት ብላ የምትጠይቅ ይመስለኛል። አንዳንዶች የዶናልድ ትራምፕ ደጋፊዎች በበኩላቸው ሴት፣ ነገር ግን ለየት ያለች ሴት ፕሬዚደንት እንድትሆን እንፈልጋለን ነው የሚሉት። እንዴታ፣ ሴት ፕሬዚዳንት ብትሆን እፈልጋለሁ፣ ግን ሀቀኛ ሴት መሆን አለባት። ሚስስ ሂላሪ ክሊንተን በዚህ መልኩ ከስዕሉ ቢወጡም እኛ ደግሞ ተራችንን እንተካለን ያሉ ሌሎች አሉ። አሁን ወቅቱ እንደገና ወጥተን ንቁ የፖለቲካ ተሳትፎ የምናደርግበት ነው። አሜሪካውያት የመምረጥ መብታቸውን ከአንድ ምዕተ ዓመት በፊት ታግለው ተቀዳጁ። አሁን ደግሞ ከዚህ ምርጫ በኋላ አንድ ቀን የዋይት ሀውስን መንበር ለመቀዳጀት የበለጠ ትግል ማካሄድ ይኖርባቸዋል። የዩናይትድ ስቴትስ ምርጫ ውጤትና የኢትዮጵያ ታዛቢዎች አፍሪካ ዩናይትድ ስቴትስ ውስጥ እየተካሄደ ካለው ሰላማዊ የስልጣን ሽግግር ብዙ መማር እንዳለባት ኢትዮጵያውያን አስተያየት ሰጪዎች ተናግረዋል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስደተኞችንና ሌሎች ጉዳዮችን አስመልክተው በምረጡኝ ዘመቻቸው ወቅት ያንጸባረቁትን አቋም ሙሉ በሙሉ ይተረጉሙታል ብለው እንደማያምኑም ያስረዷሉ። እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ተጠናቋል። ሰላማዊ የስልጣን ሽግግሩም ተጀምሯል። እንደ ከባዱ የምርጫ ፉክክር፣ እንዳወዛጋቢው ዘመቻ ሁሉ ይህንን ሂደት የሚከታተሉ ኢትዮጵያውያንም ጥቂት አይደሉም። ከሪፐብሊካኑ ዶናልድ ትራምፕ ያልተጠበቀ ድል በኋላ እየተመለከቱት ያለው ነገርም ትኩረታቸውን ስቧል። በምርጫ ዘመቻው ወቅት ውዝግብ ውስጥ የገቡት ሰጥ አገባ ውስጥ የነበሩት የአሁኑ ዴሞክራቲክ ፕሬዚዳንት ባራክ ኦባማና ተመራጩ ሪፐብሊካን ዶናልድ ትራምፕ ለሰላማዊ የስልጣን ሽግግር እያደረጉ ያለው ዝግጅትም በተለይ ለአፍሪካ መማሪያ መሆኑን አስተያየት ሰጪዎቹ ገልጸዋል። የቀድሞው የኢትዮጵያ ፓርላማ አባልና የአሁኑ የፓን አፍሪካ ፓርላማ የክብር ምክትል ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ይህንን ሀሳብ ካንጸባረቁት አንዱ ናቸው። ከውጤቱ በኋላ ምንድን ነው እኔ አፍሪካ ከዚህ ብዙ ልትማር ይገባል። አፍሪካ በአፍሪካ አብዛኞቹ ምርጫው ብዙ አካባቢ የሚደረጉ ምርጫዎች ሰውን በመግደል የኮረጃው በመስረቅ፣ በማጭበርበር የሚካሄዱ ምርጫዎች ናቸው። እንደዚያም ሆኖ አሸንፈናል ካለ በኋላ ከተሸነፈው ጋር አብሮ ለመስራት ሀገሪቱ በሰላም እንድትቀጥል፣ በህዝቦች መካከል መተማመን እንዲኖር፣ የመረጠው ህዝብ አትሊስት ድምፅ እንዳያጣ ከመጣር አኳያ የሚደረግ ጥረት የለም አፍሪካ ላይ። አሁን የፕሬዚደንት ኦባማን እና የተመረጡትን ትራምፕን ስታይ ኦባማ ያው ፕሬስ ኮንፈረንሱ ላይ እንደተናገሩት የእሳቸውን ትምም ይዞ አብሮ ለመስራት ዝግጁ እንደሆነ ነው የተናገሩት። እንደዚያ ብዙ ደረጃ ላይ ዳረሱ ፓርቲዎች በሀገሪቱ ሕገ መንግስት መሰረት፣ ያሸንፎ አሸንፏል፣ የተሸንፎ ተሸንፎ ግን አብሮ ለመስራት ኦባማም ከኔቲም ጋር አብሮ ለመስራት ቃል ገብተዋል። ይሄ እንግዲህ ይሄ ነው፣ ከዚህ ነው፣ ይህን ነው አፍሪካ ብዙ መማሪያ አለባት። እዚህ አፍሪካ ሀገር ላይ ብዙ ጊዜ አይደለም ተሸንፏል ብሎ ከአወጁ አካል ጋር ለመስራት ቀርቶ ለምን ተወዳደረ ብሎ ለእድሜ ልክቅም የሚይዝ ኮንቲኔንት ውስጥ ነው ያለ ነው። ይሄ መቆም ያለበት እና ትልቅ ትምህርት ያገኘንበት ነው ብዬ ነው። ሌላው አስተያየት ሰጪ የህክምና ባለሙያው ዶክተር ሰለሞን ደመነ ናቸው። የስደተኞችን ጉዳይ ጨምሮ ዶናልድ ትራምፕ በምርጫ ዘመቻ ወቅት የቀሰቀሱባቸው አቋሞች ሙሉ በሙሉ ተግባራዊ ይሆናሉ ብለው አያምኑም። እንኳን አሜሪካ ማንኛውም የራሱ ስርዓት አለ። አሁን ኤፍቢአይ እንኳን እሷን ለመመርመር ኮንግሬሱን አስፈቅዶ ነው አይደለ? ስለዚህ ህግ ስላለው የራሱ ስርዓት አላቸው። ለውድድር ይመስለኛል እንጂ ስርዓቱን ይከተላል፣ ያቀርባል። ኮንግሬስ ህግ አላቸው። ዲቴሉን አላቅም። ህግ ስላላቸው በዛ ስርዓቱ ሁኔታ አልቆ ለእዛ ነው እኮ ሊፈጽም ላይፈጽም። ግን በእኔ ስሜት በተለይ ስደተኛ ሊፈጽምም የሚችል አይመስለኝም። በውበት ስራ ላይ የተሰማራው ዘመን አያና ግን ትራምፕ ህገ ወጥ ያሏቸውን ስደተኞች ማባረርን ጨምሮ የተናገሩትን ሁሉ ተግባራዊ እንደሚያደርጉ ይገምታል። ታክስም እቀንሳለሁ ብሏል፣ ይቀንሳል። አጥሩንም ያጥራል፣ ግንቡ ይገነባል ብለ ታስባለ፣ ይገነባል። ሜክሲኮ ትከፍላለች እሱ አይታወቅም። ስለዚህ ህጋዊ ያልሆኑ ስደተኞችን አባረ ብሏል፣ ያባረራል። ስለዚህ ተግባራዊ ያደርጓቸዋል። በምርጫ ዘመቻ ወቅት የተናገሯቸውን በርካቶቹ ነገሮች እያልካኝ ነው የሚል ግምት አለኝ። እንግዲህ ጓደኛ ከአንተ የተለየ አመለካከት እንዳለው የገለጸልኝ ነው። ወደ ማለበርስም እንግዲህ ቴዲ ይባላሉ። ውበት ስራ ላይ ነው ያለው ቴዲ ደሞዝ ባላለሁ እኔ የዛ ተቃራኒ ነኝ። ግንቡም የሚገነባ አይመስለኝም። እኔ ዝም ብዬ ስገመተው የሰውን ስሜት ቀድሞ የተረዳ ይመስለኛልና እነዛን ስሜቶች በመጠቀም ለምርጫው መብቃት ነበር ወይ ለአሸናፊነት መብቃት ነበር እቅዱ። አሁን ያህን እቅድ አሳክተዋል። ስለዚህ የግንቡ ነገር የሚታሰብ አይመስለኝም። አያደርገውም ብዬ ነው የማስበው። ከተናገራቸው ውስጥ ግማሹ እማይ ሆኑ ነገሮች ናቸው። ለምሳሌ በሙስሊሙ ዙሪያ ያደረገው፣ በግንቡ ዙሪያ፣ በስደተኞች ዙሪያ ያደረገው ነገር አብዛኞቹ የሚሆኑ አይመስለኝም፣ ለምርጫ የተጠቀመበት ብዬ ነው የማሰበው። ስለዚህ ግንቡን አልጠብቅም። ከጓደኞቿ ጋር ሆና አስተያየት የሰጠች ስሟ እንዲገለጽ ያልፈቀደች ወጣት ሂላሪ ክሊንተን ቢያሸንፉ ትመርጥ ነበር ምኞቷ እሁን፣ ሳይሆን መቅረቱንና ዶናልድ ትራምፕ መመረጣቸውን ከገለጸችበት ትጀምራለች። በቃውንም ተምርጧል ስለተመረጡ ግን ቀረታለ ግን ከዚህ በኋላ ያው ጥሩ ሆነ። አሁን እያስተባበል ያለ ይመስለኛል። እንግዲህ ጥሩ ነገር እንጠብቃለን። የዩናይትድ ስቴትስ ምርጫ በዚህ ደረጃ ትኩረት የሚስበው ፖለቲከኞቿ በዓለም አቀፍ ደረጃ ማሳደር በሚችሉት ተጽዕኖ ምክንያት መሆኑን አስተያየት ሰጪዎቹ ተናግረዋል። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በዚያች ሀገር የሚኖሩ መሆናቸውንም አስታውሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮክ አዲስ አበባ እስክንድርን ለዘገባው እናመሰግናለን። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ33 ደቂቃ እየሆነ ነው። ወደ ተከታዩ ዝግጅታችን እናልፋለን። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ተከታዩ ዝግጅት ስፖርት ነው። አዘጋጅና አቅራቢ ሰለሞን ክፍሌ። እንደምናምሽታችሁልኛል የተከበራችሁ አድማጮች። በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ የማራቶንና አገር አቋራጭ ሩጫ ውድድሮች የኢትዮጵያና የኬንያ አትሌቶች በድል አጠናቀዋል። በእግር ኳስ የኢትዮጵያ ፕሪምየር ሊግ ተጀምሯል። አፍሪካውያን ለዓለም ዋንጫ የሚያደርጉትን የማጣሪያ ውድድሮች ቀጥለዋል። እነዚህን ዜናዎች ይዘናል። አብረንን ቆይ። የትላንቱን 38ኛውን የኢስታንቡል ማራቶን ዜና ላስቀድም። በዚህኛው አሸናፊዎቹ የአዘርባጃኑ ኢቫንስ ኪፕላጋትና ኬንያዊቷ ኤግነስ ባርሶሲዮ ናቸው። የአዘርባጃኑ ኢቫንስ 35ኛው ኪሎ ሜትር ላይ ጠንካራ ፉክክር ካደረጉት አራቱ አትሌቶች አንዱ ነበር። እዚያ ስፍራ ላይ ዋና ተቀናቃኙ የነበረው ደግሞ የኢትዮጵያው ሹራ ቂታታ ቶላ በሁለተኝነት አጠናቋል። የአንደኛው የኢቨንስ ጊዜ 2 ሰዓት 13 ደቂቃ ከ28 ሴኮንድ ሲሆን ቶላን በ38 ሴኮንዶች ቀድሞት ገብቷል። በሦስተኝነት ያጠናቀቀው ፒተር ኪፕቱ ኪፕላጋት ከኬንያ ነው። በኢስታንቡል ማራቶን የሴቶቹን ኤግነስ ባርሶሲዮ በ2 28 23 በአንደኝነት ፈጽማለች። ሴቻሌ ደላሳ አዱኛና ራህማቱዳ ቾታ በጥሩ ሁኔታ የሁለተኛና ሦስተኝነቱን ስፍራ ተከታትለው በመግባት ወስደዋል። 23336ና 23543 ሆኗል ጊዜያቸው። ትላንት በስፔኑ 13ተኛ አገር አቋራጭ ሩጫ ውድድር ደግሞ በኢማነ መርጋ ተይዞ የቆየውን ታሪካዊ ጉዞ ለባህሬን የሚሮጠው አወቀ አያሌው ቀምቷል። ሰንበሬ ተፈሪ ደግሞ የሴቶቹን አሸንፋለች። ሰንበሬ በአምስት ሺና በአገር አቋራጭ የብር ሜዳሊያ ተሸላሚ መሆኗ ይታወቃል። ኢማነ መርጋ በስፔኑ የ9 ኪሎ ሜትር ውድድር ከ2011 እንደ አውሮፓውያን ዘመን አቆጣጠር ጀምሮ በተከታታይ አምስቴ ያሸነፈ ሲሆን በትላንቱም ውድድር እንደሚያሸንፍ ቅድሚያ ግምት ተሰጥቶት ነበር። ሆኖም በመጨረሻው አካባቢ ከባህሬኑ አወቀ አያሌውና ከዩጋንዳው ቲመቲ ቶሮቲች የገጠመውን ከባድ ፉክክር ሊቋቋም አልቻልም። በሦስተኝነት ለማጠናቀቅ ተገድዷል። ሙክታር ኢድሪስ ከኢትዮጵያ አራተኛ። አግነስ ጀቤት ቲሮፕና አሊስ አፕሮት ይባላሉ። የፀሐዩ ግለት በሯጮቹ ላይ ከባድ ችግር ፈጥሮ የታየበትን የቤይሩት ማራቶን ደግሞ ባጭሩ እንመልከት። ወበቁ የሴቶቹም ሆኑ የወንዶቹ ሯጮች ፈጣን ጊዜ እንዳያስመዘግቡ አድርጓቸዋል። ውድድሩን ያስጀመሩት የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር ፕሬዚዳንት ሴባስቲያን ኮ ነበሩ። ያም ሆኖ ጠንካሮቹ የኬንያና የኢትዮጵያ አትሌቶች አንደኛና ሁለተኛ ሆነው አሸንፈዋል። ኤድዊን ኪቤት ኪፕቱ በ2፡13፡19 አንደኛ አበበ ገዛው ከኢትዮጵያ ሁለተኛ፣ የወቅቱ ሻምፒዮና ኬንያዊው ጃክሰን ሊሞ ሦስተኛ ሆኗል። በሴቶቹ ከግማሽ ርቀት በኋላ ብቻዋን ሮጣ የጨረሰችው ኢትዮጵያዊቷ ትዕግሥት ግርማ ናት። 23248 ነው ጊዜዋ። ትዕግሥት በማራቶን ስታሸንፍ የመጀመሪያ ጊዜዋ ነው። ባለፈው ሰኔ ቻይና ሰባተኛ፣ በዘንድሮ የሞሮኮ ማራቶን ደግሞ በሁለተኝነት መጨረሷ አይዘነጋም። የወቅቱ ወበቅና ይህኛው የትላንቱ ሦስተኛ ሙከራዋ መሆኑ ከታየ የገባችበት ሰዓት ለግሏ ተመራጭ ሆኖ ተመዝግቦላታል። በመጨረሻም የትላንቱን ከኒስ እስከ ካኔ ማራቶን አይቼ አበቃለሁ። የሴቶቹን በአንደኛና በሁለተኝነት ያጠናቀቁት የኢትዮጵያ አትሌቶች ናቸው፣ ቆንጂት ጥላሁንና ዛሃራ ከድር ናቸው። ሉሲ ሙሪጊ ከኬንያ ሦስተኛ። ለቆንጂት ይህ በማራቶን የመጀመሪያዋ ድል ነው። ተከታዮቿን በብዙ ርቀት ነው ጥላ ይገባችው፣ ተመስግናበታለች። በወንዶቹም በማራቶን ድሉ የመጀመሪያው የሆነው ኬንያዊው ኤሊሻ ኬፕችሪር አሸንፏል። ፌሊክስ ኪሙታይ ሁለተኛ፣ እርሱም ከኬንያ ነው። 2144211 ነው ጊዜያቸው። አዝመራው መንግሥቱ ከኢትዮጵያ ሦስተኛ ሆኗል። ረዥሙን የማራቶን ዜና በዚሁ ላብቃና ለእግር ኳስ ወደ አዲስ አበባው ዘጋቢያችን ገዛኝ ጽዮን መስቀል አሸጋግራችኋለሁ። አመሰግናለሁ ሰለሞን። የሁለት ሺ ዘጠኝ ዓመተ ምህረት ሀያኛው የኢትዮጵያ ፕሪሚየር ሊግ ከትናንት በስቲያና ትናንት ተጀምሯል። በአዲስ አበባና በክልል ከተሞች በተደረጉ ስምንት ጨዋታዎች አስራ ሶስት ጎል ተመዝግበዋል። ከትናንት በስቲያ ቅዳሜ በአዲስ አበባ ስታዲያም ቅዱስ ጊዮርጊስ አርባ ምንጭ ከተማን በጨዋታ ብልጫ ጭምር ሶስት ለባህደው ሸኝቷል። ጨዋታው እንደተጀመረ ኳስ ከጊዮርጊስ ትግር ግርፋት ወጣ። በሀያ ስምንት ሴኮንድ ወጣቱ አቡበከር ሳኒ የመጀመሪያዋን ፈጣን ጎል አግብተዋል። ሁለተኛውን ጎል ሳላዲን ሳይድ አስቆጥሮ ለረፍት ወጥተዋል። አዳነ ግርማ ደግሞ ተቀይሮ በገባ ከጥቂት ደቂቃ በኋላ ከቀኝ የተሸጋገረችለት ኳስ በግንባሩ ገጽቶ ለጊዮርጊስ ሶስተኛውን ጎል ከመረብ አገናኝቷል። ሌላው ተጠባቂ ጨዋታ የትናንቱ የኢትዮጵያ ቡናና የደደቢት ግጥሚያ ሲሆን ስታዲየሙ የሞላ ነበር። በጨዋታው ሂደት የቡናው ግብ ጠባቂ ሀሪሰን ኩሲ አስራ ስድስት ከሃምሳ ውጭ ኳስ በእጅ መጫወቱ የቀይ ካርድ ሰለባ አድርጎታል። በዚህም ኢትዮጵያ ቡና ሁለተኛውን በረኛ አስገብቶ ለማጫወት ከተጫዋቾቹ አንድ ሰው ማስወጣት ግድ ስለነበረበት ሰባ አምስት ደቂቃዎች በጎደሎ መጫወት ለሰፊ የግብ ልዩነት ሽንፈት አድርጎታል። በተዋጣለት የጨዋታ እንቅስቃሴ ቡና ሶስት ለባዶ የረታው ደደቢት ሶስቱንም ጎል ሀትሪክ በመስራት ያስቆጠረው ጌታነህ ከበደ ነው። ላለፉት ሶስት ዓመታት በደቡብ አፍሪካ በፕሮፌሽናል ተጫዋችነት ያሳለፈው ጌታነው ከበደ ደደቢትን የተቀላቀለው ዘንድሮ ነው። በሌሎች የክልል ከተሞች ከተደረጉት ጨዋታዎች መካከል የአዲስ አበባ ከተማ ቡድን ወደ ሀዋሳ ሄዶ የሐዋሳ ከተማ ቡድን ሁለት ለባዶ፣ የወልዳያ ከተማ ቡድን ኢትዮጵያ ንግድ ባንክን አንድ ለባዶ ማሸነፋቸው ተደናቂ አድርጓቸዋል። ሌሎች ጨዋታዎችም ተካሂደዋል። ተጋጣሚዎቻቸውን በሰፊ የግብ ልዩነት በተመሳሳይ ሶስት በዘሮ ያሸነፉት ጊዮርጊስና ደደቢት በቀጣይ እሁድ የሚገናኙ መሆኑ ጨዋታቸው አጓግና ተጠባቂ ሆነዋል። የሁለት ሺ ዘጠኝ ዓመተ ምህረት የኢትዮጵያ ፕሪምየር ሊግ የውድድር መርሃ ግብር አስራ ስድስት የእግር ኳስ ክለቦችን አስፋጭተዋል። ወደ ዓለም ዋንጫ ማጣሪያ ዜና ስንሸጋገር በአውሮፓውያን ሁለት ሺ አስራ ስምንት ሩሲያ በምታዘጋጀው የዓለም እግር ኳስ ዋንጫ ላይ የሚሳተፉ ሀገራት የሚለዩበት የተለያዩ አህጉራት በማጣሪያው ተጠምደው ሰንብተዋል። አጉራዊ ማጣሪያዎቹ መዘም ይቀጥላሉ ከጊዜ አንጻር የተወሰኑ የአፍሪካ ማጣሪያዎችን ውጤታቸውን እንመለከታለን በሳምንት መጨረሻ በተለያዩ የአፍሪካ ከተሞች ከተካሄዱት መካከል ግብጽ ጋናን ሁለት ለባዶ ኡጋንዳ ኮንጎ ብራዛቪልን አንድ ለባዶ አሸንፈዋል ምድቡን ግብጽ በሶስት ጨዋታ ስድስት ነጥብ አግኝታ ትመራለች ኡጋንዳ አራት ነጥብ አላት ሁለተኛ ናት በሌላ ምድብ ኬፕ ቨርዲ በቡርኪና ፋሶ ሁለት ለባዶ ሴኔጋል በደቡብ አፍሪካ ሁለት ለአንድ ተሸንፈዋል ቡርኪና ፋሶና ደቡብ አፍሪካም በሶስት ጨዋታ እኩል አራት ነጥብ ይዘው ምድቡን በጋራ ይመራሉ። በእያንዳንዱ ምድብ አራት ብሔራዊ ቡድኖች ተደልድለው አምስቱም ምድቦች ቀሪ ሶስት ማጣሪያቸውን ሲያጠናቅቁ ከየምድቡ አንደኛ የሚወጡ አምስት ብሔራዊ ቡድኖች በአፍሪካ ተወክለው የዓለም ዋንጫ ተሳታፊ ይሆናሉ። በኔ በኩል ያለው ይኸው ነው። አመሰግናለሁ። ገዛሀኝ ጽዮን መስቀልን ከአዲስ አበባ ለሪፖርቱ አመሰግናለሁ። የምሽቱን የስፖርት ፕሮግራም በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። አሁን ደግሞ አፍሪካ ነክ ርዕሶች ይቀጥላል። የዶናልድ ትራምፕ ለዩናይትድ ስቴትስ ፕሬዝደንትነት መመረት በአፍሪቃ በአጠቃላይ በተለይ ደግሞ በኢትዮጵያ ላይ ሊኖረው ስለሚችለው አንድምታ እንዲተነትኑልን የአፍሪካ ጉዳዮች ተመራማሪ የሆኑትን ዶክተር አየለ በከሬን ጋብዘናል። ዶክተር አየለ በመቀለ ዩኒቨርስቲ የቅርስ ጥበቃ ትምህርት ክፍል ተባባሪ ፕሮፌሰር ናቸው። አዳነች ፍሳሐ የነች ያነጋገረቻቸው። ዶክተር አየለ በከሬ ለትብብሮና ለጊዜው እናመሰግናለን። እንደሚታወቀው ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝዳንት ሆነው ተመርጠዋል። የዶናልድ ትራምፕ መመረጥ በኢትዮጵያ ላይ ምን አይነት አንደምታ ይኖረዋል ብለው ይገምታሉ? ዶናልድ ትራምፕ ፕሬዝዳንት ሆኖ መመረጡ የተጠበቀ አልነበረም። ምክንያቱም የእሳቸው አመጣፍ ያሰቡት አላማና ምን ለማድረግ እንደሚፈልጉ ከብዙዎቹ ሀገሮች አላማና ከህዝቦችም ምኞትና ፍላጎት ጋራ የተቃረነ ስለነበረ የእሳቸው መመረጥ ብዙውን አስደንግጧል። እዚህም ኢትዮጵያ ውስጥ የመደናገጥን ነገር ፈጥሯል። ለምንድን ነው የመደናገጥ ስሜት ያስከተለው? የመደናገጥ ስሜት ሊያስከትል የቻለው ለፕሬዚዳንትነት ለመመረጥ ዘመቻ ባካሄዱበት ወቅት ብዙ አሉታዊና ተቀባይነት የሌለው አነጋገር ተናግረው ነበር። በተለይም የአፍሪካን ስደተኞችን በሚመለከት የአፍሪካን ስደተኞችን በሚመለከት ሰብስቤ ከአሜሪካ አስወጣለሁ አፍሪካውያኖችን ብቻ ሳይሆን ሌሎችንም ብለዋል እና በጠቅላላው አነጋገራቸው አፍሪካውያኖችን፣ ሜክሲካኖችን፣ ሙስሊሞችን በቀጥታ አጸያፊ የሆነ እነሱን የሚሰድብ ስለነበረና አሁን ደግሞ ፕሬዚዳንት ሆነው ስለተመረጡ በዛን ጊዜ የተናገሯቸውን ነገሮች ወደ ፖሊሲ ሊቀይሯቸው ስለሚችሉና ያ ፖሊሲ ደግሞ ሊጎዳቸው ስለሚችል በተዘዋዋሪ ደግሞ አፍሪካን ሀገሮችን ሊጎዳ ስለሚችል በዛ ምክንያት ነው እንግዲህ መደናገጥ ተፈጥሯል ብዬ ያልኩት። በነገራችን ላይ ሚኒሶታ በሄዱበት ጊዜ ምንሶታ ደግሞ ብዙ ሶማሌዎች ያሉበት ለግዛት ነውና እዚህ ያሉት የሶማሌ ስደተኞች እናንተ ሳታውቁት በየጊዜው እየመጡ እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር ግንኙነት እንዳላቸው የጽንፈኝነት አመለካከት በዩናይትድ ስቴትስም በዓለምም ደረጃ እንደሚያስፋፉ ብለው እዛ ተናግረው ነበር። በነገራችን ላይ እና ይሄም እንግዲህ ምንድን ነው የሚሆነው የጅምላ የጅምላ ስድብ ነው። እንግዲህ ስንት ነው ሶማሌዎች ሚኒሶታ ውስጥ ያሉት? ሶማሌ አሜሪካንስ አብዛኛዎቹ ህግ አክብረው በሰላም እዛ ሀገር ውስጥ የሚኖሩ ኑሯቸው እንዲሳካላቸው ለማድረግ የሚፍጨረጨሩ ናቸው እንጂ ሁሉንም አንድ ላይ በጅምላ ይሄ ነው እንግዲህ የእሳቸው ትልቁ ችግር ይሄ ነው። እነዛ ሁኔታዎች እንግዲህ ወደ ፖሊሲ ይለወጡ አይለወጡ አናውቅም እና አሁን ለምሳሌ ሶማሌዎችን ሲወቅሱ በጅምላ ነው። እንደ ማንኛውም ህዝብ ከመሀላቸው አንድ ሁለት እንክርዳድ ሊኖር ይችላል። ምንም ጥያቄ የለው። ግን በአንድ በሁለት እንክርዳድ ምክንያት በሙሉ ህብረተሰቡን መውቀስ፣ መስደብ፣ መዘለፍ ትክክል አይደለም። አሁን እንግዲህ ስልጣን አላቸው፣ ያን ሀያ ለሀገር የሚመሩ እሳቸው ሆነው ተመርጠዋል ያ ወደ ፖሊሲነት ከተቀየረና ልታሳቸው እንዳሰቡት ከሆነ እንግዲህ ብዙዎች አገሮች ስጋት ላይ ይወድቃሉ ማለት ነው። ያንን ማለት ነው። እንግዲህ ወደ ኢትዮጵያ እንመለስና እንደሚታወቀው ዩናይትድ ስቴትስ ከኢትዮጵያ ጋር መልካም ግንኙነት አላት። በተለይም በዚህ የአሸባሪነትን መዋጋት በሚለው መርህ መሰረት አብረው እየሰሩ ነው። ከዛም እንግዲህ ዩናይትድ ስቴትስ ለኢትዮጵያ ብዙ የምትሰጠው እርዳታ አለና ይሄ ምን ደረጃ ላይ የሚደርስ ወይም ደግሞ ይለወጣል ወይ ይቀጥላል? እንዴት ይመስሎታል? መጀመሪያ ጥያቄ መጠየቅ ያለብን በኢትዮጵያ ብሎም ደግሞ በአፍሪካ የእጩ ፕሬዚዳንት ትራምፕ የውጭ ጉዳይ ፖሊሲ ምንድን ነው ብለን መጠየቅ አለብን፣ እና ያንን ብለን በምንመረምርበት ጊዜ እውነቱን ለመናገር ጥርት ያለ በደንብ ዝርዝር ያለው ፖሊሲ ለአፍሪካ ወይም ስለ ኢትዮጵያ አውጥተዋል ልንል አንችልም። እንግዲህ ለእኛ መመሪያ ሊሆን የሚችለው ምንድን ነው? አንደኛ ለፕሬዚዳንትነት በሚሮጡበት ጊዜ ያደርጓቸው ንግግሮች፣ ሁለተኛ ደግሞ በአሜሪካ መካከል ያለው ግንኙነት ታሪክ ነው። እንግዲህ አሁን የሚያደርጉትን እርምጃ ሊጠቁመን የሚችለው እና እኔ ሳስበው ምንድን ነው ወይም ደግሞ ባነበብኳቸው ባጠናኋቸው ላይ ተመርኩዤ ልል የሚችለው ምንድን ነው አንድ የኢትዮጵያና የአሜሪካ ግንኙነት ትናንት የጀመረ ሳይሆን በጣም ረጅም ጊዜ ሆነ ከመቶ ዓመት በላይ ያደረገ ወዳጅነት ያለው ነው እና ያንን ባጭሩ በቶሎ በሳቸው ሊቀለበስ የሚችል አይመስለኝም። ሁለተኛ ቅድም እንደ ጠቀሹ በኢትዮጵያ፣ በአካባቢው ጽንፈኝነት እንዳይስፋፋ ትልቅ ስለምትጫወት ያንን ፕሬዚዳንቱ ይደግፋሉ ወይም ደግሞ እንዲቀጥል ያደርጋሉ እንጂ እንዲቋረጥ የሚያደርጉ አይመስለኝም። አሜሪካ ትቅደም የሚል አይነት አስተሳሰብ ነው ያላቸው። እና አሜሪካ ደግሞ ትቅደም ለሚለው ትልቅ ጠላት አድርገው የሚያውጥ ጽንፈኝነትን ነው። በተለይም በአፍሪካ ቀንድና በሰሜን ምስራቅ አፍሪካ ኢትዮጵያ ትልቅ ሚና ያላት ሀገር ስለሆነች፣ እንደኔ ግምት ግንኙነቱ ይሻሻላል እንጂ የሚበላሽ አይመስለኝ እንግዲህ ከዚ ጋር ተያይዞ አሁን ስለ ጽንፈኝነት አንስተናል ጽንፈኝነትን በሚመለከት ዶናልድ ትራምፕ በሙስሊሞች ላይ በሚሰነዝሯቸው ነገሮች ቅድም ለምሳሌ የሶማሌዎችን ጠቅሰናል ሌሎችም የሚታወቅ ነው እንግዲህ ግልጽ የሆነ ለየት ያለ አመለካከት ነው ያላቸው በሙስሊሞች ላይ አሉታዊ የሆነ አመለካከት እና ለአልሸባብና ለቦኮ ሀራም። ብዙ አባሎችን ለማግኘት ለመመልመል ምክንያት ሊሆናቸው ይችላል የሚል ስጋትም አለና፣ እንዴት ያዩታል? ይሄን የተለየ አቋም መያዛቸው ማይቀር ነው። በተለይ አፍሪካ እንግዲህ ከሰላሳ እስከ አርባ ከመቶ ህዝቡ ሙስሊም ነው እና የውጭ ሙስሊሞችን ወደ አሜሪካ እናስገባም ሲሉ ብዙ አፍሪካ በተለይ ሰሜን አፍሪካን፣ ኢስት አፍሪካን፣ ምዕራብ አፍሪካንም የምንመለከት ጉዳይ ነው እና ብዙዎቹን አፌክት ያደርጋል አሜሪካ ከግብፅ ከናይጄሪያ ከኢትዮጵያ ከደቡብ አፍሪካ ከላይቤሪያ ከሌሎቹም ጋራ በጣም ጠንካራ የሆነ የወዳጅነት ግንኙነት አላት። የወዳጅነት ግንኙነት ብቻ ሳይሆን የኢኮኖሚም ግንኙነት አላት። ያ የተናገሩትን እያጠፉ አቅጣጫቸውን አቋማቸውን ይቀይራሉ ነው የምለው። ከናይጄሪያ መንግስት ጋራ ከሶማሌ መንግስት ጋራ ይተባበራሉ እነዛን ጽንፈኞችን ለመዋጋት ። ስለዚህ ያን ጊዜ የተናገሩት እዛ ሀገር ድምፅ ሰጪውን ወደ እሳቸው ለመሳብ ያደረጉት ይሄ ፖፕሊስት የሚባል የሕዝቡን እንደው የቶሎ ድጋፍ ለማግኘት ብለው ያደረጉት ነው እንጂ ገና የረቀቀ ፖሊሲ የለም። በአሁኑ ጊዜ በአሜሪካ ከስልጣኑ ቅርበት ያላቸው ሰዎች ያ ፖሊሲ ልክ ያን ጊዜ የተናገሩትን እንዳያንጸባርቅ ብዙ ሰዎች ጥረት እንደሚያደርጉ ምንም ጥርጥር የለኝም። አድማጮች፣ የዶናልድ ትራምፕ ለፕሬዝደንትነት መመረጥ በአፍሪቃ ላይ ስለሚኖረው አንደምታ የተደረገው ቃለ መጠይቅ አላበቃም። ሁለተኛውና የመጨረሻው ክፍል በመጪ ሰኞ ይቀርባል እና ተከታተሉን። እስከዛው በደህና ቆዩን። ተከታዩ ዝግጅት ጤና ነው። ኤች አይ ቪ ኤድስ በጤና ችግርነት ከታወቀ እነሆ ሰላሳ አምስት ዓመታት እንደፈነ። ከሁለት ሳምንታት በኋላ የዓለም የኤድስ ቀን ይታሰባል። በኤች አይ ቪ ኤድስ ምክንያት ወደ 40 ሚሊዮን የሚሆን ሰው ሞቷል። ዛሬ ወደ 37 ሚሊዮን የሚጠጋ ሰው ኤች አይ ቪ በደሙ ውስጥ አለ። ባለፈው የአውሮፓ ዓመት ብቻ በመላ ዓለም ወደ 1.1 ሚሊዮን ሰው በኤድስ ምክንያት ሞቷል። ለመሆኑ ወሬው የቀዘቀዘ የሚመስለው የኤች አይ ቪ ኤድስ የዛሬ ሁኔታ ምን ይመስላል? በዓለም የጤና ድርጅት የዓለም የቲቢ የኤች አይ ቪ እና የማኅበረሰብ ተሳትፎ አስተባባሪ ዶክተር ኃይለ ኢየሱስ ጌታሁንን አነጋግሬያለሁ። እንግዲህ ባለፉት አመታት በጣም ብዙ አመርቂ የሆኑ ውጤቶች የተመዘገቡበት ኤሪያ ነው። እስከ አስራ ሰባት ሚሊዮን የሚደርሱ በበሽታው የተጠቁ መድኃኒት የሚያገኙበትና እንደዚሁም በብዛት የሞት ፍርድ መስሎ ይታይ የነበረበት ዘመን አብቅቶ በአሁኑ ወቅት ኤች አይቪ እንደ ማንኛውም የረጅም ጊዜ ህመምና በሽታ ሰዎች መድኃኒት በመጠቀም እና ራሳቸውን በመጠበቅ እንደ ማንኛውም ሰው ጤነኛ ኑሮ መኖር የሚችሉበት ለረጅም አመታት መኖር የሚችሉበት አይነት በሽታ ነው የሆነው። ይሁን እንጂ ይህም እንዳለ ሆኖ በተለይ በአንዳንድ የዓለም አካባቢዎች አዳዲስ በሽታው የሚይዛቸው ሰዎች ቁጥር እየጨመረ መጥቷል። ይህንንም እንግዲህ ትኩረት ውስጥ በመውሰድ ነው የዚህ አመት ከጥቂት ሳምንታት በኋላ የሚሆነው የዓለም ኤድስ ቀን መከላከልን ማዕከል ያደረገ እጃችንን ለኤች አይቪ መከላከል እናንሳ በሚል መሪ ቃል የሚከበረው። ከዚህም በተረፈ ያው የዓለም ኤስዲጂ የምንለው የዘላቂ ልማት ግቦች ማለት ነው። አዎ የዘላቂ ልማት ግቦችም ኤችአይቪን እንደ አንዱ ዋና አካል አቅፎ እንደ ፈረንጆቹ አቆጣጠር በሀያ ሰላሳ ኤችአይቪ የህዝብ ጤና አጥቂ መሆኑ ቀርቶ መቆጣጠር የሚቻልበት ደረጃ እንዲደርስ የሚደረጉ ጥረቶች እንዲስፋፉ እና ጎልተው እንዲወጡ የሚያደርግ እንቅስቃሴ ነው እንግዲህ እየተደረገ ያለው እና እንዳልከው በተገኙት ውጤቶች መሰረት ችግሩም እየቀለለ ስለሄደ የነበረው እንደገና ደግሞ የዓለም ትኩረትም ደግሞ በተለይ የዘላቂው ልማት ብዙ ነገሮችን እርስ በርሳቸው አቀናጅተው የያዙ ስለሆኑ ከዛ አንጻር የቀዘቀዘ መስሎ ሊታይ ይችላል እንጂ ችግሩ እንዳለ ሆኖ ነው ያለው። በተለይ ይሄ ደግሞ አዳዲስ በበሽታው የሚያዙ ሰዎች ቁጥር መጨመር ጥረታችን እንዳይደናቀፍ ያገኘን ውጤት እንዳይከስም ሰፋ ያለ ትግል ማድረግ እንደሚያስፈልግ ነው። ከኤች ከኤችአይቪም ጋር የተያዙ በሽታዎች እንደ ሳምባነቀርሳ እንደዚሁም ደግሞ ሂፓታይትስ ጉበትን የሚያጠቃው በሽታም እንደዚሁ ከኤችአይቪ በሽታ ጋር የተያዘ ስለሆነ ለእነሱም የሚደረጉ ጥረቶች በተቀናጀና እርስ በርስ በተማከለ መንገድ እንዲከናወኑ የሚያደርግ ጥረት ነው እየተደረገ ያሉ ዶክተር ሀይለ ኢየሱስ፣ ዜሮ ዘመቻ ተጀምሮ ኤች አይቪን እስከ 2030 እንዳሉት በፈረንጅ አቆጣጠር ወይም ደግሞ በኢትዮጵያ በ2023 እና 24 አካባቢ ሙሉ በሙሉ ለማቆም ማንም ሰው በኤች አይቪ እንዳይያዝ ለማድረግ የሚደረግ ጥረት ተጀምሮ እንቅስቃሴ ላይ እንደነበረ እናውቃለን። እና ምን ያህል ነው እውን የሚሆነው አሁን ካላችሁበት ሁኔታ ስትመለከቱት፣ እውነት ይሄ ተጨባጭ ይሆናል ወይ? ኤች አይቪን ሙሉ በሙሉ ማቆም ይቻላል ወይ? ዜሮ ድረስ ማውረድ ይቻላል ወይ? እንግዲህ ዋናው ኤች አይቪ የጥረት እስካሁን ያደረገውን ውጤት ሊያመጣም የቻለው በጣም አምቢሸስ የምንለውን አይነት አላማ ይዞ ማንቀሳቀስ መቻሉ ነው። ግዙፍ አላማ ማለት ነው። ግዙፍ አላማ ስለዚህ አሁንም ይሄ የዜሮ ኢንፌክሽን የዜሮ ዴዝ የሚለው ማንም የተያዘ እና ሰዎች በጣም ትልቅ አላማ ይዞ ለእሱ ጥረት ሲያደርጉ የሚያገኙትን ነገር በመመርኮዝ የተሰራ እንቅስቃሴ ነው ያለው። ስለዚህ ይሄ ጥሩ አካሄድ ነው፣ ድል ለማድረግ በሽታውን የሚረዳ ነው። ከዛ ውጭ ግን አሁን ባለው ተጨባጭ ሁኔታና ጥረቶች በጣም ተስፋፍተውና በጣም ጠንክረው ካልቀጠሉ ያንን እናገኛለን የምንለው አላማ ሊገኝ አይችልም። እንዴት ይገመግቡታል እሱ እሱ እንዴት ነው ዓለም እየተንቀሳቀሰ ያለውን ልዛግብ እንግዲህ አሁን እስከ ሀያ ሰላሳ በፊት በሀያ ሀያ በተለይ በዩኤንኤድስ አቀንቃኝነት የዘጠና ዘጠና ዘጠና የሚባል ዘመቻ እየተካሄደ ነው ያለው። በዘጠና ከመቶ የሚሆኑት ሰዎች በበሽታው የተጠቁ እንዲገኙ ዘጠና ከመቶ የሚሆኑትም ሕክምና እንዲያገኙና በጣም ደግሞ ከቫይረሱ ነፃ እንዲሆኑ ዘጠና ከመቶ የሚል እንቅስቃሴ አለ። ይሄ በጣም የገዘፈ ዓላማ ነው። አሁን የቀረን ከአራት ዓመት የሚያነሰ ጊዜ ነው የሚሆነው። ግን ያንን ለማጠናከር የሚደረጉ ጥረቶች እና በዛ ዙሪያ የሚንቀሳቀሱ የመከላከልና የህክምናውን የመስፋፋት ጥረቶች መቀጠል አለባቸው። በዚህ የሚቀጥል ከሆነ ይሄንን በሀያ ሀያ እንደ ፈረንጆቹ አቆጣጠር የታለሙትን ታርጌቶች ማግኘት የሚቻል ከሆነ የሀያ ሰላሳውንም ማግኘት ይቻላል። ስለዚህ ነው አሁን የዓለም በጣም በጠለቀ ሁኔታ ጥረቶቹን እንዲያደርግ ግፊት እየተደረገ ያለው ዶክተር ኃይለ ኢየሱስ፣ እርስዎ በዓለም የጤና ድርጅት የዚህ የዓለም አቀፍ የማህበረሰብ ተሳትፎም አስተባባሪ ኖት እና የህዝቡ ዝግጁነት የህዝብ ንቃትስ ምን ያህል የተበረታታ ነው? ምን ያህል የሰፋ ነው? እንደ ቀድሞዎቹ ጊዜዎች አሁን ወጣቱም አዲስ ወጣት ትውልድ ነው እየገባ ያለው እና በብዙ ሀገሮች ውስጥ ኤችአይ ቪ እየተዘነጋ ነው፣ እንደዚያን ጊዜው እየታየ አይደለም፣ ወጣቱ ይበልጥ እየተጋለጠ ነው ይባላል እና የህብረተሰብ ውስጥ ተሳትፎ ምን ይመስላል? በየቦታው ያለው እንግዲህ በአጠቃላይ ደምድሞ መናገር አስቸጋሪ ነው የሚሆነው። የችግሩ እንትን እንደየ አካባቢው እና እንደየ በዓለም ባሉ ክልሎች የተለያየ ነው የሚሆነው እንደተባለው በተለይ በዚህ በወጣትነት አዶለሰንት እድሜ ያሉ በተለይ ደግሞ በአፍሪካ የችግሩ መጨመር አስጊ እየሆነ የመጣበት ሁኔታ ነው ያለው። እዛ ላይ መስራት እንደሚያስፈልግ ነው። ከዛ በተጨማሪ ደግሞ በሌሎች ክልሎች ስናየው ለምሳሌ ኪ ፖፑሌሽን የምንላቸው ከኤች አይቪ በተለይ ሊጠቁ የሚችሉ የህዝብ ክፍሎች በበሽታው ተጋላጭ የሆኑ ማለት ናቸው። አዎ፣ ተጋላጭ ተጋላጭ የሆኑ የህብረተሰቡ ክፍሎችም እንደዚሁ ተጎጂ ስለመሆኑ ስለሆኑ እነሱ ላይ ነው አሁን ትኩረቱና ጥረቱ መደረግ ያለበት እነሱ ላይ ነው የሚል እንቅስቃሴ ነው ያለው። በመድኃኒትና በክትባት በኩል ያለው ሁኔታ ምንድን ነው የሚመስለው፣ ዶክተር ኃይለ ኢየሱስ? እንግዲህ መድኃኒቱ ባለፉት ሀያ ዓመታት በጣም በሚያመረቃ ሁኔታ ነው እየቀጠለ ያለው። ዛሬ በተለይ አንድ ኪኒን ተወስዶ የሚደረስበት መከላከል የሚቻልበት ደረጃ ነው ያለው። በቀን ማለት ነው። ክትባት፣ በቀን በቀን በክትባት ደረጃ ብዙም አመርቂ ነገር አይታይም። ያም ደግሞ ለሚቀጥሉት አስር ዓመታት ብዙም መርታ የታየን ተብሎ ነው የሚጠበቀው። ሌላው ዶክተር ኃይለ ኢየሱስ እርስዎ በአስተባባሪነት ከሚመሯቸው እንቅስቃሴዎች አንዱ በዓለም የጤና ድርጅት ውስጥ የቲቢ ጉዳይ በአውሮፓ ደረጃ ሳይቀር በጣም ከፍተኛ እንቅስቃሴ እየተደረገበት የነበረ እንደሆነ እናስታውሳለን። በእንግሊዝ ደረጃ በተለይ በፓርላማ አባላት ደረጃ ሁሉ እንቅስቃሴ ሲደረግበት የነበረ እንደሆነ እናስታውሳለን እና ለኤድስም ዋናው ትልቁን ስጋትና አደጋ የሚጋርጠው ይሄው ቲቢ እንደሆነ እናውቃለን እና ምንድን ነው እየተደረገ ያለው ቲቢ ኦክሲጂን በመቆጣጠርስ በኩል በተለይ ደግሞ አሁን መድኃኒትን መቋቋም የሚችለው ዝርያ እየተስፋፋ ባለበት ጊዜ እንግዲህ የቲቲቪ ጥረትም እንደዚሁ እንደ ኤች አይቪው ባለፉት ሀያ አመታት ብዙ ውጤቶች አስመዝግቧል። ከ ሀምሳ ሚሊዮን በላይ የሚሆኑ ሰዎች ባለፉት አስራ ስድስት አመታት ሕክምናውን አግኝተው ከሞት እንዲተርፉ የሆነበት ሁኔታ ነው ያለው። እንደዛም ሆኖ ግን በሽታው በጣም መቆጣጠር አልተቻለም። በተለይ በዚህ አመት ከጥቂት ሳምንታት በፊት የወጣ የደብሊውኤችኦ ሪፖርት እንደሚያሳየው ቁጥሩ ከአስር ሚሊዮን በላይ ነው። ወደ አስር ነጥብ አራት ሚሊዮን የሚሆኑ ሰዎች በአመት ይያዛሉ። ከዛ ውስጥ ደግሞ ሕክምናውን ማግኘት የቻሉት ስድስት ሚሊዮን የሚሆኑት ብቻ ናቸው። ያም ማለት ከአራት ሚሊዮን በላይ ሰዎች በቲቪ የተያዙ ምንም ህክምና ያገኙ ይሄ መድኃኒቱን መቋቋም የሚችለውን በሽታ ሁሉ ጨምሮ ነው። የእሱም ቁጥር እንደዚሁ እየጨመረ ነው ያለው፣ በተለይ ደግሞ በተወሰኑ የዓለም ክፍሎች እንደ የምስራቅ አውሮፓ ሀገሮች እንደዚሁም ደግሞ በአፍሪካም እየተስፋፋ ነው። ጥረቶቻቸውን ቢያስፋፉ በዓለም ደረጃ ያለውንም የበሽታውን መጠን ለመቀነስ ይቻላል በሚል እነሱ ላይ ያተኮሩ ጥረቶች እየተደረጉ ነው። በአጠቃላይ ግን በሽታው መድኃኒቱ ለረጅም ጊዜ የሚወሰድ ስለ ስድስት ወር በሽታውን የሚቋቋም ከሆነ ደግሞ እስከ ሁለት ዓመት ግን አሁን አዲስ አጭር ዘጠኝ ወር የሚወሰድም ቀስ እያለ እየተስፋፋ ነው ያለው። እነሱ ጥረቶች እየተስፋፉ ከሄዱ መቋቋም የምንችልበት ደረጃ ላይ እንደርሳለን። ግን አሁን ባለው ሁኔታ ብዙ ጥረቶች እና በተለይ ደግሞ በምርምር የሚደረጉ ጥረቶች እንደዚሁም ደግሞ በገንዘብ ሊደገፉ የሚችሉ ሁኔታዎች መጠናከር አለባቸው። እነሱ ካልተጠናከሩ መቆጣጠር አስቸጋሪ ነው የሚሆነው። በኢትዮጵያ የኤድስና የቲቢ ገጽታ ላይም ጠይቄያቸዋለሁ ዶክተር ሀይለ ኢየሱስን። አሜሪካ ለዓለም የጤና ጥበቃ መሪ ሀገር ነች። አዲሱ ምርጫ የሚያስከትለው ጫና ይኖር ይሆን? በተለያዩ ዝግጅቶች እንመለስባቸዋለን። የተከበራችሁ አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም ደህና ደ